ዘሐፍታ ተክኤ የ24 ዓመት ወጣት ነች። ዘሐፍታ በትግራይ ክልል ከአክሱም ከተማ ወጣ ብላ በምትገኘው የገጠር መንደር ውስጥ ነው የተወለደችው፣ ያደገችውም እዚያው ነው። ገና ለጋ ያለች ከወላጆቿ የቀረበላትን የጋብቻ ጉትጎታ በብርቱ እየተቃወመች ስምንተኛ ክፍል ጨረሰች። ዘሐፍታ በትግራይ ክልል በስምንተኛ ማጠናቂያ ክፍል ላይ የሚሰጠውን ብሔራዊ ፈተና ወስደው የላቀ ውጤት ካስመዘገቡት ተማሪዎች አንዷ በመሆኗ ታጭታ ቃላሚኖ ልዩ ትምህርት ቤት ገብታ ትምህርቷን ቀጠለች። በተመሳሳይ በአስረኛ ክፍል መልቀቂያ ብሔራዊ ፈተና አራት ነጥብ አግኝታ ከክልሉ ተፈታኞች አንደኛ፣ ከኢትዮጵያ ደግሞ ከሴት ተፈታኞች እንደገና አንደኛ በመውጣት በድጋሜ ብርታቷን አሳይታለች። ዛፍቷ 11ኛ ክፍል እያለች ከኢትዮጵያ ተመርተው አሜሪካ በመሄድ የባህልና የቴክኖሎጂ ሽግግርና ልውውጥ ላይ እንዲሳተፉ ከተመረጡት ዘጠኝ ወጣቶች አንዷ ሆና አሜሪካ ውስጥ ለአንድ ዓመት ቆይታለች። በቆይታዋ ጊዜ ታዲያ ከተለያዩ ሰዎች የተደረገላትን ማበረታቻ በመጠቀም ገንዘብ በማሰባሰብ ተወልዳ ወደ ባደገችበት የገጠር መንደር ውስጥ ሁለት የውሃ ጉድጓዶች እንዲቆፈሩ በማድረግ ኅብረተሰቡን ንጹሕ የመጠጥ ውሃ እንዲያገኝ እንዲጠጣ አስችላለች። ግርማ የገብሩ ነው ከዛ ሀፍቷ ጋር የተነጋገረው ተወልጄ ያደግኩበት አክሱም አካባቢ ታታይ ማጨው በሚባል ጣቢያ አድጣ ቀበሌው ቀነፍ ይባላል። እድገትሽ እንዴት ነበረ? የትምህርት ሁኔታ እንዴት ነበር? ያጋጠሙሽ ነገሮች ካሉ እስኪ ስለዚህ እናውራ። በዘጠና አመት ትምህርት የጀመርኩት እና ዝም ብሎ አንዳንድ ደብዳቤ ሲመጣ ለመጻፍ ለመቻል ተብሎ እንጂ ጥሩ ደረጃ ለመድረስ ተብሎ ታስቦ የገባሁት ነገር አይደለም። በቤተሰባችን በትምህርት የወጣ ሰው የለም። ግን አሪፍ ውጤት ነበረኝ ከአንደኛ ክፍል እስከ ስምንተኛ አሪፍ ውጤት ነበረኝ። ከዛ ትምህርት እንድቀጥል ተፈቀደልኝ። ቀላሚኖ የሚባል ትምህርት ቤት ገብቼ ብዙ ፋሲሊቲዎች ነበሩ እና ያለኝ አቅም በደንብ እንድጠቀም ረድቶኛል። ይሄ ቀላሚኖ የሚባለው የተለየ ትምህርት ቤት ከትግራይ ስምንተኛ ክፍል ላይ ጥሩ ውጤት ያስመዘገቡ ተማሪዎች ተወዳድረው የሚገቡበት ትምህርት ቤት ነው። ያኔ ስምንተኛ ክፍል ውጤት ስንት ነበር? ዘጠና ዘጠኝ ነጥብ ዘጠኝ አራት ነበረ። ቀላሚኖ፣ ከዘጠነኛ እስከ አስራ ሁለተኛ ክፍል ነበር የተማርሽው፣ እንዴት ነበረ? ደስ ብሎኝ ነገሮች ተማልተውልኝ ያለኝን አቅም ተጠቅሜ በደንብ እንድሰራ ረድቶኛል እና ከዘጠነኛ እስከ አስራ ሁለተኛ አሪፍ ውጤት ነበረኝ። አስረኛ ክፍል በናሽናል ኤግዛም አስር ኤ፣ ሁሉም ኤ ማለት ነው አራት ነጥብ በማምጣት ነበር ያለፍኩኝ። ከዛ አስራ አንደኛ ክፍል አንደኛ፣ ሁለተኛ እየወጣው ነበር ወደ አሜሪካን ሀገር እድል አግኝቼ፣ ከዛ ከአስራ አንደኛ ክፍል ወደ አሜሪካን ሀገር ሄድኩኝ። በምን ምክንያት ነው? በነጻ ትምህርት እድል ነው። በምን ምክንያት ሄድሽ? ፕሮግራሙ ከኢትዮጵያ ዘጠኝ ተማሪዎች ነበር የሚፈልገው። ከዛ ከመቀሌ አራት ተማሪዎች ሄድን። የእነሱ አላማ ምን ነበር? ተማሪ ከዚህ ሄዶ የካልቸራል ና ቴክኖሎጂካል ኤክስቸንጅ እዚያን አገር ተምሮ ወደ አገሩ መጥቶ እዚህ ብዙ ነገሮች መቀየር ይችላል ተብሎ ታስቦ ነበር፣ የባህልና የቴክኖሎጂ ልምድ ልውውጥ እንዲካሄድ። በጣም ደስ ሲል ነበር። እኛም ተጠቅመንበታል እዚያ ሄደን አሜሪካን ሀገር። በየትኛው ስቴትና በየትኛው ከተማ ውስጥ ለምን ያህል ጊዜ ቆየሽ? ስቴቱ ኬንታኪ ይባላል። ከተማው ሶመርሴት ለአንድ ዓመት ነበር የቆየነው። እንዴት ነበር የአሜሪካን ሀገር ቆይታሽ? አሁን ለዚሁ ስራሽ መነሻ የሆነች ነገር እስኪ ንገረኝ። በትምህርቴ ጎበዝ ስለነበርኩ ቱቶሪያል በነጻ ነው የምሰጣቸው። በጣም ተቀራረብን ከህብረተሰቡ ጋር ከትምህርት ቤቱም፣ ከተማሪዎቹም በጣም ደስተኞች ነበሩና ምን እናድርግልሽ የሚል ጥያቄ መጣ። እኔ ከድሮ የማስበው አንድ ነገር አለ። ህብረተሰቡ የሚጠጣ ውሃ ጥሩ ስላልነበረ እሱ ችግር አለ ብዬ ነገርኳቸው እና እነሱ በቃ እሱን ተጠቅመው እስኪ ገንዘብ እናሰባስብ ብሎ ነገሩኝ። ከዛ ኮንሰርቶችን በመዘጋጀት ይሁን ፕሬዘንቴሽን በመስጠት ከዚ ስለ ኢትዮጵያ ብዙ እያልን ገንዘቡም ስድስት ሺ ስምንት መቶ ዶላር ያህል ገንዘብ ኢትዮጵያንን እያስተዋወቃችሁ በተለያዩ የሙዚቃ ዝግጅቶችን እያካሄዳችሁ ገንዘብ ማሰባሰብ ጀመራችሁ። ከዛ ገንዘብ ከተሰበሰቡ በኋላስ ገንዘብ ካሰባሰብን የሚሰራልን ድርጅት ኤግሊመርስ ኦፍ ሆፕ የሚባል ከእነሱ ጋር ኮንትራት ተፈራረምን። ከዛ እነሱ እዚህ መጥተው ሁለት የቧንቧ ሰሩ። እዚ ሀገር ቤት አንቺ የተወለድሽበት አካባቢ፣ የተወለድኩበት ገጠሩ አካባቢ በአንቺ ስም የውሃ ጉድጓድ ተቆፍሮ የቧንቧ አገልግሎት እንዲሰጥ ተደረገ እና ህብረተሰቡ ምን አይነት ለውጥ አገኘ? ከዛ በፊት እንዴት ነበር የመጠጥ ውሃ የሚያገኘው? የመጠጥ ውሃው ከዛ በፊት ሰው የሚጠቀምበት እና ከብቶች የሚጠቀሙበት ከአንድ ነው፣ ጥራት የጎደለው ነበር እና ለጤና በጣም አስጊ ነገር ነበር። ከዛ ሁለቱም ቧንቧዎች ከተሰሩ ህብረተሰቡ በጣም ደስ ብሎት በቃ እኔ መግለጽ አልችለውም። የህብረተሰቡ ደስታ ሁሌ እየመረቀ ነው የሚኖረው። ንጹህ የመጠጥ ውሃ አገኘ። አዎ። ከዛ ተመልሰሽ መጣሽ፣ አስራ ሁለተኛ ክፍል ትምህርትሽን ቀጠልሽ። ማትሪክ የሚሰጥ ፈተና አለ። ከአስራ ሁለተኛ ክፍል ከትግራይ አንደኛ ከኢትዮጵያ ከሴቶች አንደኛ ውጤት አራት መቶ ሀያ ዘጠኝ በማምጣት ደስ ብሎኛል። እኔም አሪፍ ነበር። ከ529 ነጥብ በማምጣት ከትግራይ ከወንዶቹም ከሴቶቹም አንደኛ በመውጣት ከኢትዮጵያ ደግሞ ከሴቶች እንዲሁ አንደኛ በመውጣት የላቀ ውጤት አስመዘገብሽ። ከዛ ወደ ኤምአይቲ ወደ መቀሌ ኢንስቲትዩት ኦፍ ቴክኖሎጂ ገባሽ። ምንድን ነው እያጠናሽው አሁን? ማጠናው ኮምፒውተር ሳይንስ ኤንድ ኢንጂነሪንግ ነው። አራተኛ አመት ነኝ። የሚመጣው አመት ተመራቂ ነኝ። ባለፉት አራት አመታት ውጤቱስ እንዴት ቀጠለ? ከዛ በኋላስ? እስካሁን ሁሉም ኤ ነው ያለኝ። ሙሉ አራት ነጥብ ነው ያለሽ? አዎ አሁን አንድ አመት ነው የሚቀርሽ? አንድ አመት ነው የሚቀርኝ። አዎ እንዴት ነው የምትከተየው? የአጠናን ዘዴ ሊሆን ይችላል፣ ከጓደኞች ጋር ተመካክረሽ ተደጋግፈሽ መሄዱም ሊሆን ይችላል። አንቺ የምትጠቀምበት የተለየ ዘዴ አለ ለዚህ ውጤት ያበቃሽ? አብሮ መስራት እወዳለሁ ከወንድም ይሁን ከሴትም ይሁን በቃ ያልገባኝ ነገር መጠየቅ ወዳለው ከተማሪዎች አብሮ መስራቱ ብዙ እንዳውቅ ያደርገኛል። ና እሱ ነው ምስጢሩ ብዬ ማስበው። አሁን አንቺ ሴት በመሆንሽ ከገጠር አካባቢ ትምህርትሽን አቋርጠሽ ወደ ትዳር አለም ውስጥ እንድትገቢ ገና በህጻነትሽ እንደዚህ አይነት ፈተናዎች አጋጥሞች ነበር? አዎ ነበረ። ግን ትዳር መስርቼ እንድኖር ነበር የሚፈልጉት ልክ እንደ እህቴ ያለች እንደዛ ትምህርት አትማርም፣ እንደዛ ነበር የሚፈልጉት። እና በቃ ትምህርቱ አንደኛ ምናምን ስለመውጣ አስተማሪዎችም አስተማሪዎቼም ለምን አትማር ምናምን ብለው ለቤቶቼ ሲነግሯቸው በቃ እንዲህ ካላችሁ ማ ትማር የሚል ፈቃድ ከስምንተኛ ክፍል ሰጡኝ። ቀዳሚ ነው መግባቴ። ከዛ ነገሮች እንዳመልጥ ረድቶኛል። አሁን አንቺ ትንሽ ገና ትምህርትሽ እንኳን ሳትጨርሺ አሁን ባለሽ ደረጃ ብቻ ሁለት ትላልቅ የውሃ ጉድጓዶች ተቆፍረው እዛው ገጠሩ ውስጥ ለህብረተሰቡ አገልግሎት እንዲውሉ መደረጉ፣ በዛው አካባቢ የትምህርት ተነሳሽነት እንዲኖር ህዝቡ ልጆችን ወደ ትምህርት ቤት እንዲልክ እንደ አንድ መነሻ ሆኗል ትያለሽ? አዎ፣ በደንብ ከቤተሰባችን ጀምሮ ለትምህርት ያለው ትኩረት የተለየ ነው። አሁን አሁን ወደፊቱ ዘሀፍታ ምንድን ነው የምታስበው? ትምህርቴን መቀጠል ፈልጋለሁ። ለትምህርት የተለየ ትኩረት ነው ያለኝ። በጣም ነው ትምህርት የምወደው። ከዛ ራሴን ከቻልኩ ወይም ግለሰቦችም ድርጅቶችን በማፈላለግ ወደ አሁን ትምህርት ቤትን ለመርዳት ነው ማስበው ገጠሩ አካባቢ ያለ ትምህርት ቤት ተማሪዎች ወንበር የላቸው ምን የላቸው ደጅ ነው የሚማሩት እና እነሱን መርዳት ነው የምፈልገው። አሁን ደግሞ ገና ትምህርትሽን ሳትጨርሽ የተለየ የትምህርት እገዛ ለአንዳንድ ተማሪዎች እየሰጠች ነው ያለሽው። ደግረሽም ነበረ አንድ የሆነ ድርጅት አለ መሰለኝ። ስለዚህ እስኪ ያጫውችኝ ቲሳን ትግራይ ሳይንቲፊክ ኤንድ አካደሚክ ኔትወርክ የሚባለው በውጭ ሀገር የሚኖሩ መምህራኖችም ይሁን ተማሪዎች፣ ሰራተኞች ተሰባስበው ለመቀሌ አስረኛ ና አስራ ሁለተኛ ተማሪዎች ቱቶሪያል ለመስጠት ነው ዝግጅቱ እና አስተማሪዎችን በመፈለግ እነሱ እንዲረዷቸው ሁሉም ነገር ፕሮግራሙ ሱፐርቫይዝ ማድረገው እኔ ነኝ። አሁን ተማሪዎችን እያገዛችሁ ነው ያላችሁ? አዎ፣ መቀሌ ያሉት ተማሪዎች እስከ ስድስት መቶ ሀምሳ የሚሆኑ ተማሪዎች እነሱን እያገዝን ነው የምንገኘው። ተማሪት ዘሀፍታ ተኬ በጣም ነው የማመሰግንሽ። ለወደፊቱ ደግሞ ወደ ላቀ ደረጃ ደርሰሽ ለራስሽም ሆነሽ ለህብረተሰቡ፣ ለሀገርሽ እንድትበቂ ከልብ ነው የምመኝልሽ። በጣም ነው ማመሰግንሽ። እኔም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።